በትግራይ ክልል የኤች አይቪ ስርጭት በእጥፍ መጨመሩን አንድ ጥናት አመለከተ። በክልሉ የኤች አይቪ ስርጭት ከጦርነቱ በኋላ በእጥፍ መጨመሩን ትግራይ ክልል ላይ የተጠና አንድ ጥናትን ጠቅሶ የክልሉ ጤና ቢሮ ይፋ አድርጓል። ለቫይረሱ ስርጭት መጨመር የሴቶች መደፈር፣ በኢኮኖሚ ምክንያት በወሲብ ንግድ ላይ የተሰማሩ ሴቶች ቁጥር መጨመር እና ሰዎች ከቀያቸው ተፈናቅለው በአንድ አካባቢዎች ወይም በመጠለያ ጣቢያዎች መኖር እንደ ምክንያት ተጠቅሷል። የቫይረሱ ስርጭት በተለይ በከተሞችና በተፈናቃዮች ማዕከል ከፍተኛ መሆኑንም ጥናቱ አመልክቷል። ሙልጌታ ጽብሃ ዝርዝራለሁ። በትግራይ ክልል ከጦርነቱ በፊት ኤች አይ ቪ ኤድስን ለመከላከል በመንግስት ትኩረት ተሰጥቶት ይሰራ ስለነበረ የስርጭቱ መጠን እየቀነሰ ነበር ሲሉ የክልሉ ጤና ቢሮ የኤች አይቪ መከላከልና መቆጣጠር ስራ ሂደት አስተባባሪ አቶ ፍስሐ ብርሃነ ለአሜሪካ ድምፅ ገልጸዋል። ሕብረተሰቡን በማነሳሳት በማስተማር የተለያዩ የመከላከያ ማቴሪያሎችን በማቅረብ ከዛም አልፎ በተለይ መድኃኒት ራሱ እንዲመጣ ተደርጎ በደማቸው ኤች አይቪ ያለባቸው ወገኖች መድኃኒት እንዲጠቀሙና በኤች አይቪ የሚመጣውን ሞት ወደ በጣም ወደ ዝቅተኛ ደረጃ የደረሰበት ሁኔታ ነው፣ ነበር አቶ በሪሁን አባይ በትግራይ ክልል ለቫይረሱ የተጋለጡ ሰዎች የሚያሰባስበው ኤች አይቪ ፖዚቲቭ ጥምረት የተባለው የበጎ አድራጎት ድርጅት ዳይሬክተር ናቸው። በደማቸው ኤች አይቪ መኖሩን ያወቁት ከሃያ አምስት ዓመታት በፊት መሆኑን የገለጹት አቶ በሪሁን በእነዚህ ዓመታት ማህበረሰቡ ራሱን ከቫይረሱ እንዲከላከል በማህበር ተደራጅተው ሲያስተምሩ መቆየታቸውን ገልጸዋል። ዘጠና ሁለት ዓመተ ምህረት ነው ቫይረሱ በደሜ ውስጥ እንዳለ ያወቅኩት። የዛኔ ግንዛቤ ብዙ አልነበረም። አስቸጋሪ ሁኔታም ነበር። መግለልና ማድሎ የተስፋፋበት ጊዜ ነበር። አስቸጋሪ ሁኔታ ነበር እና ያንን እስካሁን ድረስም የመቆየቴ ሚስጥርም እዛ ማህበራት ውስጥ ገብቼ ትምህርት በመስጠት እኔ እየነገርኩት ሰው በእኔ ላይ እንዲያማ ጊዜ አይኖረውም። ራሴ እየነገርኩት ስለዚህ ያንን ያንን የፈጠሩ ይመስለኛል። እስካሁን ድረስ ያው አለን ማለት ነው። ከጦርነቱ በኋላ በክልሉ የቫይረሱ ስርጭት በእጥፍ መጨመሩን የክልሉ ጤና ቢሮ የበሽታው መከላከል ስራ ሂደት አስተባባሪ አቶ ፍስሐ ተናግረዋል። ከበባውና ክልከላው የፈጠረው የመድኃኒት እጥረት ነበር። ጦርነቱ የፈጠረው ብዙ መድኃኒት ተጠቃሚዎች ወደ ተለያዩ ቦታ የሄዱበትና የጠፉበት ሁኔታም ነበር። ወደ 46 ሺህ አካባቢ የኤችአይቪ መድኃኒት ተጠቃሚዎች ነበሩን ከጦርነቱ በኋላ ግን እስካሁን ድረስ ወደ 37 ሺ አካባቢ ነው ያለው። አሁንም የሚቀሩን በሽተኞች አሉ። ለምሳሌ ወደ ሌላ ቦታ ሂደውም ሊሆኑ ይችላሉ። ከጊዜያዊ አስተዳደሩ ከሚያስተዳድረው ውጭም ሊሆኑ ይችላሉ። ወደ ሱዳንም ሄደው ሊሆኑ ይችላሉ እና በዚህ ላይ አዳዲስ ደግሞ በደማቸው ኤች አይ ቪ ያለባቸው ወገኖችም አሁን ወደ ሕክምና እያያያዝን ወደ ኮርቱ እየገቡበት ያሉ ሁኔታ ነው ያለው እና በትግራይ በተለይ አሁን ካልሰራንበት ኤች አይ ቪ የመጪው ትውልድ የመኖር ተስፋ የሚያጨልም ሁኔታ ያለው ማለት ነው። በትግራይ ክልል ያለውን የኤችአይቪ ስርጭት ይዞታ በሚመለከት ካለፈው ግንቦት እስከ መስከረም ወር የተካሄደው ጥናት ትኩረት ያደረገ የውይይት መድረክ ዛሬ ማክሰኞ በመቀለ ከተማ ተዘጋጅቶ ነበር። የክልሉ ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለም ኣብ ከተማታት ኣዝዩ ዝለዓለ ዝርግሐ ከም ዘለዎ በከተሞች የቫይረሱ ስርጭት ከፍ ያለ ነው። ከወንዶች ይልቅ ሴቶች የበለጠ ተጋላጭ ናቸው። አዳዲስ በቫይረሱ የሚያዙ በወሲብ ስራ የተሰማሩ ሴቶችና ወጣቶች በብዛት እንዳሉ እየታየ ነው። በጎርጎሮሳውያን 2030 በዓለም አቀፍ ደረጃ ኤች አይ ቪ ኤድስ የጤና ጠንቅ እንዳይሆን ተብሎ እቅድ ተቀምጧል። ይህ ከስድስት ዓመት በኋላ ማለት ነው። እኛ አሁን እየሄድንበት ባለው አካሄድ ግን ጥሩ ውጤት አናመጣም። በመድረኩ የቀረቡ ጥናቶች በክልሉ ከ20 ዓመት በፊት ከነበረው የቫይረሱ መስፋፋት ጋር ሲነጻጸር በአሁኑ ጊዜ መጨመሩን የጠቆሙ ሲሆን ይህም በክልሉ ከ20 ዓመት በላይ የተሰራው የኤችአይቪ መከላከል ስራ ወደ ኋላ መመለሱን የሚያሳይ መሆኑን ተመልክቷል። ከጦርነቱ በፊት አንድ ነጥብ ሁለት ከመቶ የነበረው የክልሉ የቫይረሱ ስርጭት በአሁኑ ወቅት ሶስት ከመቶ መድረሱን ተገልጿል። በተለይ በመቀለ ከተማና በክልሉ ደቡባዊ ዞን ደግሞ ስርጭቱ ከ6 በመቶ በላይ መድረሱን ነው የተገለጸው። በተፈናቀሉ ማዕከላት በተደረገ ጥናት የቫይረሱ ስርጭት 5.5 በመቶ መሆኑን ጥናቱ ይጠቁማል። በኢኮኖሚ ችግር የተነሳ በወሲብ ስራ በተሰማሩ ሴቶች ላይ በተደረገ ጥናት ባለፉት አምስት ዓመታት ወደዚህ ስራ የገቡት 56 በመቶዎቹ ናቸው። በዚህ ስራ ከተሰማሩት 8.6 በመቶ የሚሆኑት ቫይረሱ በደማቸው እንዳለ የተገለጸ ሲሆን ለንጽጽር በ2007 ዓ.ም ነጥብ ሁለት በመቶ እንደነበር ጥናቱ ያሳያል። በክልሉ ለሚታየው የቫይረሱ መስፋፋት ምክንያቶች አቶ ፍስሐ ሲዘረዝሩ ጥናቱ በሃያ ገጠር ወረዳዎችና በአስር ከተሞች የተካሄደው ስለዚህ በድምሩ ውጤቱ የሚያሳየው ኤች አይ በትግራይ በእጥፍ እንደጨመረ ነው የሚያመላክተው ማለት ነው። ስለዚህ ለዚህ ደግሞ ዋናው ምክንያት አንድ ጦርነቱም ከበባውና ክልከላው የፈጠረው በኢኮኖሚ ችግር ምክንያት ወደ አልተፈለገ ስራ የገቡበት ሁኔታ ተፈጥሯል። ከዛ አልፎ ደግሞ በጦርነቱ ምክንያት በተለይ ወታደሮችም ብዙ እናቶች ጥቃት የደረሰባቸው ሁኔታ ተፈጥሯል። በትግራይ ግማሾቹ ሆን ብለው ኤች አይቪ ደማቸው ያለባቸው ወታደሮች ሆን ብለው የትግራይ ሕዝብ በተለይ የትግራይ የትውልድ ሰንሰለት የሆኑ እናቶቻችን፣ እህቶቻችን፣ ልጆቻችን የደፈሩበት ሁኔታ ነው ያለውና ይሄ ደግሞ ለበሽታው መስፋፋት የራስ የራሱ የሆነ አስተዋጽኦ አለው ማለት ነው። ሌላም ብዙ ተፈናቃዮች በአንድ ካምፕ ውስጥ ሲኖሩም ለኤች አይቪ ያላቸው ተጋላጭነት በዛው ልክ ይጨምራል። ሌላው ኮንዶም የሚባል መከላከያ መሳሪያም አልነበረም። የኤች አይ ቪ መድኃኒትም እጥረት ነበር። ይህ ሁሉ ተዛምዶ ኤች አይ ቪ የጨመረበት ሁኔታ ነው ያለው በትግራይ ማለት ነው። አቶ በርሁን በበኩላቸው ወጣቶች ለቫይረሱ መጋለጥን በተመለከተ የሚያሳዩትን ቸልተኝነት ሊስተካከል ይገባል ብለዋል። አሁንም ወጣቱ የኤች አይ ቪ ሰለባ የሆነ ነው። ምናልባት ብዙ የማይፈለጉ የሚባሉ ነገሮችም አሉ። አንድ በሽታ ከበሽታ ማነጻጸር፣ ኤች አይ ቪ ከ12 ሰዓት በኋላ የለም ማለት አቁልሎ የመመልከት ነገር እና ከሌላ በሽታ ጋር እያስተያዩ ች ይቪ መድኃኒት ከወሰድክበት መኖር ይችላለ የሚባል ነገሮች አሉ። ይሄ ጭራሽ የተሳሳተ አመለካከት ና መጥፎ አባባል ነው። የሄደበት ሁሉ እየያዘ አገር ሊያፈርስ እና አገር ሊያጠፋ የሚችል በሽታ ነው። ፖዘቲቭ ከመሆን ራሱን መጠበቅ ጤንነቱን ይዞ እንዲሄድ ነው የሚያስፈልገው እንጂ በሽታ እያነጻጸሩ ያልሆነ መጥፎ ድርጊት ላይ መግባቱ አላስፈላጊ ነው ባይ ነው። በኢትዮጵያ ኤች አይ ቪ በደማቸው የሚገኝ ሰዎች ቁጥር ከስድስት መቶ ሺህ በላይ መድረሱንና በየዓመቱ ከሰባት ሺህ በላይ ሰዎች በቫይረሱ እንደሚያዙ ከጤና ሚኒስቴር የተገኘ መረጃ ያሳያል። የስርጭቱ ደረጃ ከአንድ በመቶ በላይ ከነበረበት ቀንሶ አሁን ዜሮ ነጥብ ስምንት ሰባት በመቶ መድረሱም መረጃው ያመለክታል። ለአሜሪካ موجیتات بهم معلم.